የኮቪድ-19 ወረርሽኝ ደቡብ አፍሪካ ውስጥ መስፋፋት ከጀመረ አንስቶ እስካሁን ባለው ጊዜ እዚያ በስደተኛነት ይኖሩ የነበሩ ከአስር በላይ ኢትዮጵያውያን በበሽታው ምክንያት መሞታቸው ተነግሯል። ከማኅበረሰቡ መሪዎች አንዱን ያነጋገረው ገልሞ ዳዊት ዝርዝሩን ይዟል። አቶ ፋኖ ሳይሌ በደቡብ አፍሪካ የኢትዮጵያውያን ማህበረሰብ ጸሐፊ፣ የኮሮና በሽታ በአገሩ ከተከሰተ ወዲህ በደቡብ አፍሪካ ነዋሪ የነበሩ ቢያንስ ከአስር በላይ ትውልድ ኢትዮጵያውያን በኮሮና በሽታ ሕይወታቸው አልፈዋል ብለዋል። በደቡብ አፍሪካ ዘጠኝ ፕሮቬንሶች ወይም በእኛ ሀገር አጠራር እንግዲህ ክልሎች አሉ። በተለያየ ፕሮቬንስ ላይ የእኛም ሰዎች እንግዲህ በበሽታው የተጠቁበት ሁኔታ ነው ያለው። በግምት ከአስር የማያንሱ ኢትዮጵያውያን በበሽታው ተጠቅቶ ሕይወታቸው ያለፈበት ሁኔታ ነው ያለው ያው ወደ ናቸውን ወደ ሀገር ቤት ለመሸኛት አይፈቀድም። ይሄ እንግዲህ የላመቀፍ ህግ ነው። አንድ ሰው የኮቪድ ታማሚ ሆኖ በዛ ሀገር ከሞታ እዛው ሀገር ነው የሚቀበረው። ና አንዳንድ እንግዲህ ባሉበት ሙኒሲፓሊቲዎች የቀብር አቅጣጫዎችን እንድናሳይ እኛ ጋ ነው የሚደውሉት እና ከአስር የማንሱ ኢትዮጵያውያን እንግዲህ እዚህ ሀገር እንግዲህ ቦታቸው አልፎ እዚህ ወደ አፍሪካ ነው የተቀበሩት። ጆሃንስበርግ፣ እንዲሁም ሊምፖፖ፣ ፖሞላንጋ እናም ዌስተርን ኬፕ ወደ ኬፕታውን ማለት ነው። በእነዚህ ኤሪያዎች ላይ እንግዲህ ወገኖቻችንን ያጠንበት ሁኔታ ነው ያለው። አቶ ፋኖስ በአሁኑ ወቅት በሽታው በደቡብ አፍሪካ በሰፊው መስፋፋቱ በአገሩ የሚኖሩ ትውልድ ኢትዮጵያውያንን አዝጊ ሁኔታ ላይ ጥሏቸዋል ብለዋል። የደቡብ አፍሪካ መንግስት በሽታው መስፋፋቱን ተከትሎ እርምጃዎችን ወስዷል። በሀገሩ ያሉ ትውልድ ኢትዮጵያውያን ወረሽኙን ተከትሎ የተወሰደው እርምጃ ህይወታቸውን ማናጋቱን ይናገራሉ። መለስ ጎጃም በጆሃንስበርግ ከተማ አቅራቢያ የሚኖር ትውልድ ኢትዮጵያዊ ነው። የአንድ ልጅ አባት መለስ ባለው ትንሽዬ የፍጆታ እቃ መሸጫ ሱቅ ቤተሰቡን ማስተዳደር እየከበደው እንደመጣ ይናገራል። ገበያ የለም። ይሄን አይደል የምናገኘው በ፣ ባለቤትም ሰው ቤት ነበረ ቡና ፍልተ ያው እንትን የምችለው እዛ ሁኔታ። ያው ይሄ በሽታ ከገባ ወዲህ ስራም ይሄን አይልም ነው በተለይ ያሁን ባለሽዳር ሆነው ቤተሰብ ላለው ሰው በጣም ከባድ ነው። የቤት ክራይ ያስቸግራል። ድሮ የሚሸጡ እቃዎች ብዙ ነገሮች አሉ፣ እዚህ ሀገር ሰዎች የዚህ ሀገር ዜጋ የሚጠቀሙ ነገሮች እንትን አሉ እነዛን አሁን አንሸጥም፣ በሽታም ስላለ ተከልክለዋል። በዛ ሁኔታ የሚሰራ ሰው በጣም ደካማ ነው። አሁን ሶስት ሺ የሚሰራ ሰው አንድ ሺ የሚሰራ ነው። በአሁኑ ጊዜ አሁን ዜጋ ነው በብዛት እየሞተ ያለው። ለወደፊት እንግዲህ ምን አይነት ጥንቃቄ ይኖራል? እንግዲህ እኛ አሁን ለወደፊት ሰው ውስጥ እንዴት ሆኖ ይኖራል የሚባለው ነገር እንግዲህ በጣም ከባድ ነው፣ አስቸጋሪ። በዚህ ከቀጠለ በሽታ ካልቆመ እንግዲህ ያው ሰው ይታመማል። ግማሽ እየዳነ ግማሽ እየሞተ ነው ያለው። ጋዲሳ ገመቹ በደቡብ አፍሪካ ለስምንት ዓመታት ኖረዋል። በጉልበት ስራ እንደሚተዳደር የገለጸው ጋዲሳ የኮሮና ቫይረስ ከተከሰተ ወዲህ ስራ በመጥፋቱ ለችግር መዳረጉን ይናገራል። የዚህ በሽታ መከሰት በሀገሩ በስደተኝነት የምንኖር ሰዎችን በኢኮኖሚ ረገድ በጣም ነው የጎዳን። ምክንያቱም የሀገሩ ዜጎችን የሚረዳው የደቡብ አፍሪካ መንግስት ነው፣ ትውልድ ኢትዮጵያውያን ስደተኞች ወይም የሌላ ሀገር ዜጎች ተወላጆችን የሚረዳ አካል የለም። ስለዚህ ክፉኛ ተጎድተን ያለ ነው። ወደ ሀገራችን እንዳንመለስ ድንበር ዝግ ነው። ዛሬ እንጂ ነገ ምን እንደሚገጥመን አናውቅም ይላል ጋዲሳ። ጋዲሳ ስራ የተቋረጠባቸው ኢትዮጵያ መንገድ ላይ የወጡ እንዳሉ ጭምር ገልጸው እሱም በጓደኛው ቤት በጊዜያዊነት ተጠልለው እንዳለ ተናግረዋል። ጋዲሳ እንዲሁም ሌሎች ያነጋገርናቸው ደቡብ አፍሪካ ነዋሪ ትውልድ ኢትዮጵያውያን ለብዙዎች ሰብዓዊ ድጋፍ እንደሚያስፈልጋቸው ገልጸው፣ ነገር ግን ስደተኞችን ያገዘ አካል እስካሁን አለመኖሩን ጠቁመዋል። በደቡብ አፍሪካ የትውልድ ኢትዮጵያን ማህበረሰብ ጸሐፊ አቶ ፋኖ ለተቸገሩ ኢትዮጵያውያን የማህበረሰብ መሪዎች የተቻላቸውን አድርገዋል ይላሉ። የደቡብ አፍሪካ መንግስት ያው ለዜጎቹ አንዳንድ ሪሊፎችን ሰጥቷል። እንግዲህ ፎሬነሮች በዚህ ሀገር የሚገኙት ፕሮፐር የሆነ ዶኩሜንት ያላቸው ሰዎች ሶስት መቶ አምሳ ራንድ የደቡብ አፍሪካ እንዲያገኙ ኦፖርቹኒቲ አመቻችቷል። ያንን ኳሊፋይ የሚያደርጉ ወገኖቻችን እንዲያገኙ ምቹ ሁኔታ ፈጥረዋል። ግን አዜ ኢትዮጵያን ኮሚኒቲ ደግሞ እኛ የተጎዱትን ወገኖቻችንን ለመርዳት እስፔሻሊ ቢዝነስ ኤሪያ ላይ ጆሃንስበርግና ፕሪቶሪያ በሚባል ከተማ አካባቢ አንዳንድ እንቅስቃሴ አድርገን የተወሰኑ ኢትዮጵያውያንን እንግዲህ በምግብ አቅርቦትና በአንዳንድ ነገር ለማገዝ ሞክረናል። አሁንም የምግብ ችግርና አንዳንድ ችግር ላለባቸው ሰዎች ይሄ ኢንተርናሽናል ኦርጋናይዜሽን ፎር ማይግሬሽን አንድ ኦፖርቹኒቲ አምጥቶ የተቸገሩ ሰዎችን መዝግበን ወደ እነሱ አስተላልፈን እንግዲህ የእነሱን ሚላሽ እየተጠባበቀን እንገኛለን። በጣም የተቸገሩ ሰዎችን ለመርዳት ማለት ነው። ከዛ ያለፈ ደግሞ ወደ ሀገር ቤት ለመመለስ የሚፈልጉ ሰዎችን ይሄ ድርጅት፣ የዓለም አቀፍ ፍልሰት ድርጅት አግዛለሁ ብሎ ከኮሚኒቲ እና ከኤምባሲያችን ጋር ስለተነጋገረ ሰዎችን መዝግበን የዓለም አቀፍ በረራዎች እስኪከፈቱ ጠብቀን ነው ያለ ነው ወደ ሰማና ምናምን ሰዎች ወደ ሀገር ቤት ለመመለስ በነጻ እንዲመለሱ ቲኬት ዲጎማ ለማድረግ ያደረገ ቃል ገብቷል። የዓለም አቀፍ ስደተኞች ድርጅት አቶ ፋኖስ ኢትዮጵያውያኑ በበሽታው እንዳይያዙ በድር በቤተ እምነቶችና በሌሎች ማህበራዊ ተቋማት በኩል ግንዛቤ የመስጠት ሥራ እየተሰራ መሆኑን ክፉኛ ለተጎዱም ድጎማ የማሰባሰቡ ሥራ ይቀጥላል ብለዋል። እስከ ዛሬ ድረስ በደቡብ አፍሪካ ከግማሽ ሚሊዮን ህዝብ በላይ በኮሮና ብሽታ የተጠቃ ሲሆን ከ ከ10ሺህ በላይ ደግሞ በዚህ በሽታ ሕይወታቸውን አጥተዋል። ለአሜሪካ ድምፅ ገሎ ዳዊት ከናይሮቢ